አሜሪካ ለአፍሪካ ሀገራት የሰጠችው ከቀረጥና ታሪፍ ነፃ የንግድ እድል አገዋ ከንግድ በተጨማሪ የቴክኒክና የአቅም ግንባታ ድጋፍ ማድረግ እንዳለባት በአዲስ አበባ ጉባኤ የተሳተፉት ኢትዮጵያውያን የንግድ ማህበረሰብ አባላት አስታወቁ። ኢትዮጵያ የአገዋ ንግድ እድልን ተጠቅማ ወደ ዩናይትድ ስቴትስ የምትልከው የምርት መጠን ቢጨምርም ከዚህም በላይ የማደግ አቅም እንዳለው የኢትዮጵያ መንግሥት ይገልጻል። እስክንድር ፍሬው ከአዲስ አበባ የአገዋ ጉባኤ ዘገባ ልኮልናል። ቀጥሎ ይቀርባል። አሜሪካ ከሰሐራ በታች ላሉ የአፍሪካ ሀገራት የሰጠችው ከቀረጥና ከኮታ ነጻ የንግድ እድል አገዋ ጉባኤ በአዲስ አበባ ተካሂዷል። የእስካሁኑ ሂደት ምን እንደሚመስል ወደፊትም በምን መልኩ መቀጠል እንዳለበትም ተወያይቷል። በዚህ ጉባኤ የተሳተፉ ኢትዮጵያውያን የንግድ ሰዎችም በጉዳዩ ላይ የራሳቸው ሀሳብ አላቸው። በቡና ንግድ ላይ የተሰማራው አለታላንድ ኩባንያ ባለቤትና ስራ አስኪያጅ ሀብታሙ ሲላ የአገዋ ጠቀሜታ ከእስካሁኑም ሊሰፋ ይችላል ባይናቸው የኛ ቡና በአጠቃላይ እንደ ኤክስፖርተር ወይንም እኔ ከታች ጀምሮ ስራውን አውቀዋለሁ። ግብርናው ጀምሮ ገበሬም ነኝ፣ አቅራቢም፣ እንደገና ኤክስፖርተርም ስለሆን ከቡና ጋር ስላደግን ቡና የራሱን የሆነ ጥንቃቄና ስራር የሚፈልግ ስለሆነ ቡናችን በአጠቃላይ እንደ ሀገር ስፔሻል ቡና ነው፣ ጥሩ ቡና ነው ያለን። ስለዚህ አሁን የሚያስፈልገን ማርኬት፣ ገበያውን በደንብ በስፋት መስራት ነው የሚያስፈልገን። ቡናችንን በሙሉ ስፔሻል አድርገን መላክ እንችላለን። ስለዚህ አንዳንድ የተሳሳተ አመለካከቶች ሊኖሩ ይችላሉ። እሱን የተወያየን በቅርበት የሰራ ና ያለ ነው እና ይሄ ስፔሻሊቲ የተባለውን ትርስብል ኮፊ ብለው ዛሬ ከአሜሪካ የመጡ አምባሳደር ጋር ጉብኝት የተደረገው ከአሜሪካ የንግድ ተወካይ ጋር ከማይክል ፍሮማን ጋር ትልቅ ባለስልጣን ናቸው። የፕሬዚደንት ኦባማ አማካሪ ናቸው። በዚህ በንግዱ ና ምንድነው ለእሳቸውም እንደገለጽ ነው እኛ እንደ ሀገር እንደ ሀገር የነሱ ድጋፍ ያስፈልገናል። ቡናችንን ቆልተን ፈጭተን ለተጠቃሚው ብናቀርብ ከጅማሬው ጀምሮ ሁሉም በተዋረድ ተጠቃሚ ይሆናል፣ ከገበሬው ጀምሮ ማለት ነው። ምክንያቱም ኢንዱስትሪውን እኔ ያለቀ ብንልክ ማለት ነው። ለምሳሌ እስካሁን የሚላከው በዛ መንገድ አይደለም ነው፣ እስካሁን የሚላከው። ምክንያቱም ገበያው እንደነ ስታርባክስ ባሉ ትላልቅ ካምፓኒዎች የተያዘ ገበያ ስለሆነ እኛ አሁን እዚህ ጋር ቆልተን ፈጭተን የተዘጋጀውን ቡና ለመላክ ትንሽ ያንን ማድረግ እንችላለን። ግን ወደ ገበያው መግባት ትንሽ ይከብደናል እና ያንን ለማድረግ የአሜሪካ መንግስት እኛን ለመርዳት ከፈለገ እንደ መንግስት እኛን ሀገር ለመርዳት ከፈለገ ቴክኖሎጂ ወደዚህ እንዲመጣ ያደረግልን አንድ የሰው ኃይል ብዙ የሰውያል ይሳተፍበታል ብዬ ያምናለሁ። ትናንት ጠቅላይ ሚኒስትሩ ያሉትን እነርሱም እየገለጹልኝ ያሉት ለምሳሌ አገዋ ከገበያ እድል በበለጠ በአቅምን በመገንባት እና በመሳሰሉት ላይም አተኩሮ መስራት አለበት ብለዋል። የኢትዮጵያው ጠቅላይ ሚኒስትር ባደረጉት ንግግር ላይ ያን ነው እያጠናከሩልኝ አሉት። ልክ ነው። ትናንት እንደዛ ብለዋል። እኔም ስብሰባ ላይ ነበርኩኝ። ትልቁ መሆን ያለበት ገበያውን ብቻ መክፈሳል እኛን በቴክኖሎጂ መርዳት አለባቸው። እኛ ከደነት እንድንወጣ የአገዋን እድል ከመጠቀም አንጻር በየአመቱ እየተገኘ ያለው ለውጥ ከፍተኛ መሆኑን የሚገልጸው የኢትዮጵያ መንግስት ይህ ሊቀጥል እንደሚችል ተስፋ አድርጓል። በንግድ ሚኒስቴር የንግድ ግንኙነትና ድርድር ዳይሬክተር ጀኔራል አቶ ገረመው አያሌው ይህንኑ ያንጸባረቁት ለምሳሌ በ2012 ወደ 22.2 ሚሊየን አካባቢ ነው። ከአሜሪካ ገበያ ያገኘ ነው። ስንጀምር ግን በሶስት መቶ እና ሁለት መቶ ሺህ በሚቆጠር ገንዘብ ነው። ስለዚህ መጠኑን ካየነው ትንሽ ነው። አሁንም ሶስት መቶ ሚሊየን ከሚልኩት ጋር ካየነው በጣም ትንሽ ነው። የእኛንም ድርሻ ወደ አሜሪካ በአጓ ምክንያት ከገባው ንግድ የእኛን ድርሻም ስናይ በጣም በጣም ትንሽ ነው። ከአንድ ፐርሰንትም ያነሰ ነው። ለምሳሌ ቅድም ለሰቶ ብያለሁ። ለሰቶ ወደ አሜሪካ ከገባው የሳብ ሰሃራ አጠቃላይ ንግድ ሶስት ፐርሰንቱን ያህል ትወስዳለች። ኬንያ አንድ ነጥብ አምስት ያህል ፐርሰንቱን ትወስዳለች። እነ ሞሪሸስ ተመሳሳይ። የእኛ ከአንድ ነጥብ በታች ከአንድ ፐርሰንትም በታች ነው። እድገቱን ግን ካየ ነው ቅድም እንዳልኩ የለሰቶ 3 ፐርሰንት የኬንያ 7 ፐርሰንት የኛ ግን 67 ፐርሰንት ያህል በየአመቱ እየጨመረ ነው። በየአመቱ እድገቱ ብቻ ጠቅላላ በየአመቱ 80 ፐርሰንት ነው ያልኩ። በየአመቱ ያለውን የእድገት ደግሞ ሂደት ካየኸው 67 በመቶ ያህል እያደገን የመጣው እድገቱ ራሱ በ67 በመቶ እያደገን የመጣው ስለዚህ ተስፋው በጣም ሰፊና በዚህ ኤሪያ ላይ በደንብ መንግስትን በማስቀመጠው አቅጣጫ ለነዚህ የንግድ ምርቶች ትኩረት ሰጥተን ከሰራን ከዚህ ገበያ ተጠቃሚ የምንሆንበት እድሉ በጣም ሰፊ ነው። አንድ በንግድ ሚኒስቴር፣ በእናንተ ሚኒስቴር መስሪያ ቤት የወጣ መጽሄት እያየው ነበር እና ኢትዮጵያ የንግድ ግንኙነት ካላት ሀገሮች ውስጥ የተገኘ ገበያ፣ አመታዊ ገበያ ሁለት ሺ አራትን ይዘረዝራል። ለምሳሌ አንደኛ ቻይና ነው ሁለተኛ ጀርመን ነው ሶስተኛ ሶማሊያ ነው እያለ ይቀጥልና አሜሪካ በስምንተኛ ደረጃ ተቀምጣለች። እና አንዳንድ ሰው ይሄ እድል ከአሜሪካ መገኘቱን በማሰብ አሁንም ስምንተኛ ደረጃ ላይ መሆኑ ውጤቱን አያሳንሰውም ወይ ብሎ ሊጠይቅ ይችላል። የእርስዎ ምላሽ ምንድን ነው? እዚህ ላይ የኔ ምላሽ የሚሆነው ቅድም እንዳልኩ ነው ከሶስት መቶ ሺ ሀያ ሁለት ሚሊየን ከደረሰ እና ወደፊት ደግሞ ፕሮስፔክቱ በጣም አስተማማኝ ከሆነ ዛሬ ላይ ሆነን ከሌሎቹ አንደኛ ከምንልካቸው ከቻይና ከጀርመን ጋር ማወዳደር የለብንም ነው። በተለይ ጀርመን የቆየ ገበያ ነው። አብዛኛውም ቡናችንን የምንልከው ወደዛ ነው። አሜሪካንም እንደዚሁ። ግን ካለንበት ጂኦግራፊያዊ ፖዚሽን ስንታያይ አውሮፓ መላክ ወደ አሜሪካ ከመላክ በጣም ይቀላል እና ይህንን ሲታይና እንደገና ደግሞ አሜሪካ ገበያ ውስጥ ከሌሎች ላኪዎች ከነቻይናም ከነባንግላዴሽ ከሌሎችም ጋር ተወዳድሮ ይህንን ውጤት ማስመዝገብ ቀላል አይደለም። የወደፊቱን እየተናገሩ ያሉት መንግስትም ሆነ የንግዱ ማህበረሰብ የቅድሚያ ጥያቄ ግን በ2015 የሚያበቃው የአገዋ ተጠቃሚነት እድል ለተጨማሪ ዓመታት መራዘምና የጠቀሜታውም መስፋፋት ነው። ይህ ደግሞ የአሜሪካንን ኮንግረስ ውሳኔ ይጠብቃል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ